አባ ገብረስላሴ እና አባ ገብረስላሴ የተባሉ የዋልድባ ገዳም መነኩሳት ጎንደር ላይ ተፈጥሮ ከነበረው ብጥብጥ ጋር በተያያዘ ከግንቦት ሰባት ጋር ግንኙነት አላችሁ፣ ጫካ ውስጥ የሚገኙ ታጣቂዎች ትረዳላችሁ በሚል በጸረ ሽብር ሕግ ተከሰው ጉዳያቸውን በመከታተል ላይ ይገኛሉ። ከእነሱ ጋር በአንድ መዝገብ ስር የነበሩ ተከሳሾች አብዛኛዎቹ ክሳቸው ተቋርጠው ሲለቀቁ፣ እነሱ ግን አሁንም ድረስ ጉዳያቸው በፍርድ ቤት እየታየ ይገኛል። ስለ ዛሬው አቤቱታና የፍርድ ቤቱ ውሳኔ የተከሳሾች ጠበቃ የሆኑት አቶ አማሀ ሞከንንን ጠይቀናቸው ተከታዩን ብለዋል። አንደኛው ችግር ያው የሚለብሱት የእምነት ልብሶቻቸውን እንዲያውልቁ ማረሚያ ቤቱ እያስገደዳቸው እንደነበረ፣ ከዚህም አውልቁ አታውልቁ ከሚለው ጋር በተያያዘ በተለይ አባ ገብረ ስላሴ ከፍተኛ እንግልትም ተፈጽሞባቸው እንደነበረ፣ በኋላ ደግሞ አባ ገብረ ኢየሱስ በእሳቸው በማያውቁት ምክንያት በተለምዶ በእስር ቤት ውስጥ ጥፋት የፈጸሙ እስረኞች የሚላኩበት ወይም እንዲቆዩ የሚደረግበት ዞን አምስት ውስጥ እንደገቡና ለምን ያህል ጊዜም እንደሚቆዩ እንደማይታወቅ፣ በዛ በዞን አምስት በሚ የሚባለው የእስረኞች ማቆያ ክፍል ውስጥም ብዙ አይነት ችግር እየደረሰባቸው መሆኑን በመጥቀስ ነበር ለፍርድ ቤቱ አቤቱታ ያቀረብ ነው። ፍርድ ቤቱም እንግዲህ ይህንኑ አቤቱታ ተቀብሎ የቀጠሮ እስረኛ ክፍሉ አስተዳደር መልስ እንዲሰጥበት አድርጎ በዛሬ ዕለት እንግዲህ በዛ ላይ ብይን ወይም ተገቢ የተባለውን ትዕዛዝ ለመስጠት ነበር ተቀጥሮ የነበረው። ነገር ግን ፍርድ ቤቱ ትዕዛዙን ከመስጠቱ በፊት ቀጠሮ እስረኞች ማቆያው አስተዳደር አቤቱታው ላይ ገልጸናቸው የነበሩትን ነገሮች ከሞላ ጎደን አሻሽሎ ነው የተገኘው። አንደኛ የሃይማኖት ልብሶቻቸውን እንዲያወልቁ የሚደረግ ባቸውን ጫና ቀርቷል። ተለዋጭ የሃይማኖት ልብሶቻቸውም እንዲገቡላቸው ተደርጓል። ሁለተኛ አባ ገብረ ኢየሱስም ይገኙበት ከነበረው ዞን አምስት ከሚባለው ክፍል ወጥተው ሁለቱም አሁን ዞን አንድ ውስጥ አብረው እንዲሆኑ ተደርጓል። ፍርድ ቤቱም ይህንኑ ተቀብሎ ነገር ግን ስቲል ያው ፍርድ ቤቱ የራሱ ትእዛዝም ማስተላለፍ ስላለበት በዛው መሰረት በተለይ ከሃይማኖት ልብስ ጋር በተያያዘ ህገ መንግስታዊ መብታቸው እንደሆነና ማረሚያ ቤቱ ወይም እስር ቤቱ ይህን አይነት ጥያቄ ሊያቀርብላቸው እንደማይገባ ወይም ልብሳቸውን እንዲያወልቁ እንዲቀይሩ ሊገደዱ እንደማይገባ እና ሌሎችንም ትዛዝ ሰጥቶ ይሄው ትዛዝ ለማረሚያ ቤቱ እንዲላዝ በሚል በዚሁ ነው እንግዲህ የዛሬው ቀጠሮ የተቋጨው። ጠበቃ አመሀ መኮንን የመነኮሳቱ ክስ እንዲቋረጥ ለጠቅላይ አቃቤ ሕግ አቤቱታ ማቅረባቸውንና እስከ ቀጣይ ቀጠሮም ይቋረጣል የሚል ተስፋ እንዳላቸው እንዲህ አጫውተውናል። በእነሱ መዝገብ እንደሚታወቀው ሰላሳ አምስት ሰዎች ናቸው ተከሰው የነበሩት። ከሰላሳ አምስቱ የሰላሳ ሁለቱ ክስ ተቋርጧል። መንግስት በወሰደው አቋም መነሻ ማለት ነው አገራዊ መግባባት ለመፍጠር የፖለቲካ ምህዳሩን ለማስፋት በሚል የእነዚህ ሶስት ሰዎች የሁለቱን መነኮሳትና የአንድ ሰው ክስ ግን አልተቋረጠም። በእኛ በኩል በተለይ እኔ ደንበኝ ያው መነኮሳቱ ስለሆኑ የክስ ዙሩን እና የቀረበው ማስረጃ በመመልከት ያለን አቋም የእነሱ ክስ ላይቋረጥ የሚችልበት ምንም አይነት ህጋዊ ምክንያት የለም። አቃቤ ሕግ ለምን እንዳላቋረጠ እስካሁንም ግልጽ አይደለም። ይህንንም ጠቅሰን ለጠቅላይ አቃቢ ህጉ በቀጥታ ሊፈጠር ይገባል የተባለውን ሀገራዊ መግባባት ከመፍጠር አንጻር እና ዜጎች በህግ ፊት እኩል ናቸው የሚለውን መርህ ከማስጠበቅ አንጻር የእነዚህ መነኮሳትም ክስ እንዲቋረጥ ጥያቄ ያቀርበናል። በጽሁፍ ለጠቅላይ አቃቢ ህጉም ይህንኑ ጥያቄያችንን ጉዳዩ በቀጥታ ደግሞ ለሚመለከተው ዳይሬክቶሬት መምራታቸውንም አውቀናል። እንግዲህ በየቀኑ ያው ክሱ ይቋረጣል የሚል እምነት ይዘን ነው እየቀረብን ያለ ነው። እስካሁን አልተቋረጠም። ምናልባት እንግዲህ እስከሰኞ ባለው ቢወስም፣ የሚደረስበት ድምዳሜ ካለ በአቃቤ ህግ በኩል የምናየው ነው የሚሆነው። የዛሬውን ችሎት ከወትሮው የተለየ በርካታ ታዳሚ ተከታትሎታል። ፍርድ ቤቱ አቃቢ ህግ በመነኮሳቱ ላይ አለኝ ያላቸውን የሶስት ሰዎች ምስክርነት ለማዳመጥ ለመጋቢት 18 2010 ዓ ም ቀጠሮ መያዙ ይታወቃል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ